የመንግስትን ስም ማጥፋት የሚለው ድንጋጌ ሐሳብን ከመግለጽ መብት ጋር የሚቃረን መሆኑን አንድ የሕግ ምሁር በፍርድ ቤት ገለጹ። ጋዜጠኛ ተመስገን ደሳለኝ የመንግሥት ድርጊቶች ናቸው ብሎ የዘረዘራቸው በኢሰመጉ ሪፖርት ውስጥ የተረጋገጡ መሆናቸውንም የቀድሞው የድርጅቱ መሥራችና ሊቀመንበር ፕሮፌሰር መስፍን ወልደ ማርያም ለፍርድ ቤቱ አስረድተዋል። መለስካቸው አመሃ ከአዲስ አበባ ዝርዝሩ ልኳል። የፌዴራሉ ከፍተኛ ፍርድ ቤት 16ተኛውን ወንጀል ችሎት ቀደም ሲል ግንቦት 22 ቀን 205 ዓ.ም በዋለው ችሎት በሰጠው ትዕዛዝ መሠረት ጋዜጠኛ ተመስገን ደሳለኝ ዛሬ የመከላከያ ምስክሮቹ ማሰማት ጀምረዋል። የመጀመሪያው ምስክር ዶክተር ያሬድ ለገሰ የተከሳሽ ጠበቆች ለፍርድ ቤቱ ባስያዙት ጭብጥ መሠረት የምስክርነት ቃላቸውን ሰጥተዋል። በተለይም አመለካከትን የመያዝ ነጻነትንና ሐሳብን የመግለጽ መብቶችን ከቀረበው ክስ አኳያ ለፍርድ ቤቱ አብራርተዋል። መብቶቹም በሕግ ጥበቃ የተደረገላቸው መብቶች መሆናቸውን በሀገሪቱ ህገ መንግሥትና ኢትዮጵያ በተቀበለቻቸው ዓለም አቀፍ ስምምነቶችና ኪዳኖች መረጋገጣቸው የመጀመሪያው ምስክር ከተከሳሽ ጠበቆች ከሚቀርቡ ጥያቄዎች ተነስተው ገልጸዋል። በተጨማሪም በተከሳሹ ላይ የተመሠረተው ሁለተኛው ክስ ማለትም የሀገሪቱን መንግሥት በሐሰት የመወንጀልና ስም የማጥፋት ወንጀል የሚለው ሐሳብ ሐሳብን ከመግለጽ መብት ጋር የሚቃረን በመሆኑ ከህገ መንግስቱ ድንጋጌ ጋርም የሚጣረስ ነው ብለዋል። ሁለተኛው ምስክር ፕሮፌሰር መስፍን ወልደ ማርያምም እንዲያስረዱ በተያዘላቸው ጭብጥ ላይ ምስክርነታቸውን ሰጥተዋል። አቃቤ ሕግ በጋዜጠኛ ተመስገን ላይ ባቀረበው ሁለተኛው ክስ እንደተመለከተው ተከሳሽ በፍትህ ጋዜጣ በቅጽ 4 ቁጥር 16 ሐምሌ 22 ቀን 2003 ዓ.ም የሁለተኛ ዜግነት ሕይወት እስከ መቼ ከመጣ ነው ይልቅ የሚቀረን ይረዝማል በሚል ርዕስ የወጣው ጽሑፍ ላለፉት ሀያ ዓመታት መንግሥት በተለያዩ የሀገሪቱ ክፍሎች ፈጽሟቸዋል ያላቸውን የጅምላ ጭፍጭፋዎች የኢትዮጵያ ሰብአዊ መብቶች ጉባኤም በዘገባዎቹ ያወጣቸው እውነታዎች መሆናቸውን አረጋግጠው ለፍርድ ቤቱ ተናግረዋል። ሦስተኛውን የመከላከያ ምስክር ለመስማት በዕለቱ ጊዜ የሌለው መሆኑን ፍርድ ቤቱ ካስረዳ በኋላ ለሐምሌ 23 ቀን ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ God, peace, Allah.